ጥያቄ ስድስት ከእናታቸው ውጪ ተንከባካቢያቸውና አጥቢያቸው ማን ነበረች? መልስ፦ የአባታቸው ባሪያ ኡሙ አይመን ስትንከባከባቸው የአጎታቸው አቡላሃብ ባሪያ ሱወይባህ እና ሓሊመቱስ ሳዕድያ አጥብታቸዋለች።